ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 1 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጃችሁ ሰሎሞን አባተ ነኝ። ፕሮዲውሰሩ ንጉሡ ታምሬ በስቱዲዮ ይገኛል። የኖቤል የሰላም ሽልማታቸውን ኦስሎ፣ ኖርዌይ ተገኝተው ትናንት የተቀበሉትን ጠቅላይ ሚኒስትር አብይ አህመድን አዲስ አበባ ላይ ለመቀበል ዝግጅት እየተደረገ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኖርዌይ ወደ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ የጀግናና የክብር አቀባበል ለማድረግ የከተማ አስተዳደሩ ዝግጅት አድርጓል። የተለያዩ ታዋቂ ግለሰቦች፣ የመንግስት ከፍተኛ የስራ ኃላፊዎች፣ ባለሀብቶች፣ ዲፕሎማቲክ ኮሚኒቲ ጭምር ለርሳቸው አቀባበል ለማድረግ ዝግጅት አድርጓል። ወይዘሪት ፌቨን ተሾመ የአዲስ አበባ አስተዳደር ቃል አቀባይ ናቸው። በአብይ ርዕስ ዘገባ ይዘናል። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች ፍስሐዬ ይዛ ቀርባለች። ርዕሰ ዜናዎችን እናስቀድም። ከሰኔ አስራ አምስቱ የአማራ ክልል ከፍተኛ አመራሮችና የጸጥታ ኃይሎች ግድያ ጋር በተያያዘ በእነ ሻምበል መማር ጌትነት መዝገብ የተጠረጠሩ አምሳ አምስት ግለሰቦች የክስ መቃወሚያቸውን በጽሁፍ ለአማራ ክልል ጠቅላይ ፍርድ ቤት ዛሬ አቀረቡ። የአማራ ህዝብ ከወሰንና ማንነት ጋር ተያይዞ የሚያነሳቸው ጥያቄዎች እንዲመለሱ ለዚህ ጉዳይ ከተቋቋመ አገር አቀፍ ኮሚሽን ጋር ተባብሮ እንደሚሰራ የክልሉ መንግስት አስታወቀ። የሚያንማር ገዢው የብሔራዊ ልግ ለዲሞክራሲ ፓርቲ መሪ የኖቤል ተሸላሚዋ አንሳንሱቺ በሮሂንጋ የሙስሊም ማህበረሰብ አባላት ላይ ተፈጽሟል በሚል መንግስታቸው የሚከሰስበትን ወንጀል ለመከላከል ትላንት ማክሰኞ ከሄጉ ዓለም አቀፍ የፍትህ ችሎት ፊት ቀረቦ። አሁን ዜናዎች በዝርዝር ከሰኔ አስራ አምስቱ የአማራ ክልል ከፍተኛ አመራሮች እና የጸጥታ ኃይሎች ግድያ ጋር በተያያዘ በእነ ሻምበል መማርጌትነት መዝገብ የተጠረጠሩ 55 ግለሰቦች የክስ መቃወሚያቸውን በጽሁፍ ለአማራ ክልል ጠቅላይ ፍርድ ቤት ዛሬ አቀረቡ። አስቴር ምስጋናው ዝርዝር አላት። በእነ ሻምበል መማር ጌትነት መዝገብ ተጠርጥረው በማረሚያ ቤት ከሚገኙት መካከል ከተራ ቁጥር አንድ እስከ አስራ አራት ስማቸው የተጠቀሱ ተጠርጣሪዎች በማደራጀት በመምራት የክልሉን ከፍተኛ ባለስልጣናትና የፖሊስ አባላትን በመግደልና በማቁሰል ተሳታፊ መሆናቸውን የሚያመላክት ክስ ነው የቀረበባቸው። በዛሬው ቀጠሮም የአማራ ክልል ጠቅላይ ፍርድ ቤት የተከሳሾቹን የጽሁፍ የክስ መቃወሚያ ለመቀበል ባለፈው ችሎት በህመም ምክንያት ያልቀረቡ አንድ ተከሳሽን የክስ ማመልከቻ ለማንበብና ባለፈው ችሎት ሌሎች ተከሳሾችን ፖሊስ ስለማቅረቡ ለማረጋገጥ ነው የቀጠረው። ባለፈው ቀጠሮ በህመም ምክንያት መቅረብ ያልቻሉትን ሀያ ዘጠነኛ ተከሳሽ ማንነትን ከተቀበለ በኋላ ፍርድ ቤቱ የክስ ማመልከቻውን አንብቦላቸዋል። ያልተገኙ ተከሳሾችን በተመለከተ ፖሊስ አለማቅረቡን አስታውቆ ለሚቀጥለው ቀጠሮ እንደሚያቀርብላቸው ለፍርድ ቤቱ ገልጿል። የተጠርጣሪ ጠበቆች በበኩላቸው የክስ መቃወሚያቸውን ለፍርድ ቤቱ በጽሁፍ አቅርበዋል። ክሶቹ ሊደራረቡ እንደማይገባ፣ በቴክኒክ ማስረጃነት የቀረቡ የስልክ ልውውጦች ባለመቅረባቸው የድምፅ ማንነትን ለመለየት አስቸጋሪ መሆኑን፣ የንብረት ውድመትን በተመለከተ አለ የተባለው የሲዲ ማስረጃ አለመቅረቡንና በአማራጭ የቀረበው ክስ ከተደነገገው ክስና ፍሬ ነገር ጋር የማይጣጣም በመሆኑ መሆኑ ተገቢነት የላቸውም የሚል መቃወሚያ ማቅረባቸውን የተጠርጣሪ ጠበቆች አስረድተውናል። በተከሳሾች የክስ መቃወሚያ ላይ አቃቢ ሕግ አስተያየት ያቅርብ ያለው ፍርድ ቤቱ ተጠርጣሪዎች ጉዳያቸው ዋስትና የማያሰጥ በመሆኑ በማረሚያ ቤት ሆነው ጉዳያቸውን እንዲከታተሉ ትዕዛዝ ሰጥቷል። የአቃቢ ሕግን አስተያየት ለመቀበል ለጥር ስድስት ሁለት ሺ አስራ ሁለት ዓመተ ምህረት ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር የአማራ ሕዝብ ከወሰንና ማንነት ጋር ተያይዞ የሚያነሳቸው ጥያቄዎች እንዲመለሱ ለዚህ ጉዳይ ከተቋቋመ አገር አቀፍ ኮሚሽን ጋር ተባብሮ እንደሚሰራ የክልሉ መንግስት አስታወቀ። የክልሉ መንግስት ይህንን ያስታወቀው ከወሰንና ማንነት ጉዳዮች ኮሚሽን አባላት ጋር በቅርቡ በባህር ዳር ከተማ ከተደረገው ውይይት መነሻ አድርጎ በሰጠው መግለጫ ነው። አሁንም አስቴር ምስጋናው የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ትላንት ከሰላምና ከደህንነት ጋር እንዲሁም በሌሎች ወቅታዊ ጉዳዮች ዙሪያ መግለጫ ሰጥቷል። የጽህፈት ቤቱ ኃላፊ አቶ ጌትነት ይርሰው ከሰላምና ከደህንነት ጋር በተያያዘ በክልሉ ውስጥ አንጻራዊ ሰላም መኖሩን እንዲሁም ከአጎራባሽ ክልሎች ጋርም መልካም ግንኙነት እንዳለ ጠቁመዋል። የአማራ ክልል መንግስት በህዝቡ የሚነሱ ጥያቄዎችን በተመለከተ በቅርቡ በሀገር አቀፍ ደረጃ ከተቋቋመው የወሰንና ማንነት ጉዳዮች ኮሚሽን ጋር መወያየቱን አስታውሰው የወልቃይት እና የራያን ጥያቄዎች በተመለከተ መመለስ ያለበት በሰላማዊ መንገድ መሆኑንም ለኮሚሽኑ ማስረዳታቸውን አብራርተዋል። የአማራ ሕዝብ ከማንነት ጋር ተያይዞ ከወሰን ጋር ተያይዞ ጥያቄዎቹ የሚያነሰው ዛሬ ብቻ አይደለም። ለዘመናት ለበርካታ ጊዜያት የነበሩ ጥያቄዎች ናቸው። እነዚህ ጥያቄዎች የክልሉ መንግስትም ጥያቄዎች ናቸው። ስለዚህ በፓርላማ የኃላፊነት የተሰጣቸው አጥኚ አካላት ጋር በመሆን ቀጣይ ወደ ስራ በሚገቡበት ሰዓት የክልሉ መንግስት በሀቅ ላይ ተመስርቶ በእውነት ላይ ተመስርቶ የኅብረተሰቡን ጥያቄ እስከ መጨረሻው ድረስ ለመፍታት ጥረት የሚያደርግበት ሁኔታ ነው የሚኖረው። የትግራይ ሕዝብ ወንድም ሕዝብ ነው፣ እህት ሕዝብ ነው። የአማራ ህዝብ ያነሳውን ጥያቄ ደግሞ እላፊ ጥያቄ አይደለም። ከታሪክም አንጻር ብንወስድ የማንኛውን ማስረጃዎች የሚኖሩ እነሱ ማስረጃዎች ማቅረብ ይቻላል። ስለዚህ ጥያቄዎች አሉ። ጥያቄዎቹ መፈታት አለባቸው። ልክ ነው። ግን ጥያቄዎቹ ሰላማዊና ህጋዊ በሆነ መንገድ መፈታት አለባቸው ብሎ ያስባል። ለዚህም የክልሉ መንግስት አስፈላጊው ሁሉ በሰላማዊ መንገድ ችግሩን ለመፍታት የሚደረገው ጥረት ማንኛውንም ተሳትፎ ያደርጋል። ህብረተሰቡ ጋር በመሆን ማለት ነው። በሀገር አቀፍ ደረጃ የወሰንና የማንነት ጉዳዮችን ለመፍታት የተቋቋመው ኮሚሽን ከሳምንት በፊት ከአማራ ክልል ከፍተኛ አመራሮች ጋር መወያየቱ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። የዩናይትድ ስቴትስ የገንዘብ ሚኒስቴር በአምስት ደቡብ ሱዳናውያን ላይ ማዕቀቦች ጥሏል። ከሁለት ዓመታት በፊት ጥር ወር ላይ የሳልቫኪርን መንግስት የሚነቅፉ ሁለት የታወቁ ሰዎች ተጠልፈው በተገደሉበት ወቅት ሚና ነበራቸው በሚል ነው ማዕቀብ የተጣለባቸው። የሰብአዊ መብት ጉዳይ ጠበቃ ዶንግ ሳሙኤል ሉዋክና የሱዳን ሕዝባዊ ሀርነት ንቅናቄ አባል አግሬ አይድሪ መሰወርና መግድያ የደቡብ ሱዳን መንግስት ተጠያቂ አይደለሁም በማለት በተደጋጋሚ ሲናገር ቆይቷል። ሉዋክና በደቡብ ሱዳን አገር ውስጥ ደህንነት ቢሮ ከናይሮቢ ተጠልፈው ከጁባ በስተምዕራብ ወደሚገኝ እስር ቤት ከተወሰዱ በኋላ እንደ አውሮፓ አቆጣጠር ጥር 30 2017 ዓ.ም መገደላቸውን የሚያሳይ ማስረጃ ተገኝቷል ሲል የተባበሩት መንግስታት ድርጅት የደቡብ ሱዳን ጉዳይ ጠበብት ቡድን ገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ነው። የሚያንማር ገዢው ብሔራዊ ልግ ለዲሞክራሲ ፓርቲ መሪ የኖቤል ተሸላሚዋ አንሷን ሱቺ በሮሂንጋ የሙስሊም ማህበረሰብ አባላት ላይ ተፈጽሟል በሚል መንግስታቸው የሚከሰስበትን ወንጀል ለመከላከል ትናንት ማክሰኞ ከሄጉ ዓለም አቀፍ የፍትህ ችሎት ፊት ቀረበው። ራሳቸው ለ15 ዓመታት በቁም እስር ላይ የቆዩት የሚያንማር ሲቪል አስተዳደር መሪ አንሷን ሱቺ ዛሬ በአንድ ወቅት ለእስር ለዳረጋቸው ወታደራዊ ኃይል ተሟጋች ሆነው ቀርበዋል። ሄንሪ ሪግዌል ያጠናቀረውን ዘገባ አሉላ ከበድ ያቀርበዋል። አንግ ሳንሱኪ መንግስታቸው የሚከሰስበትን ውንጀላ ለመከላከል ትላንት ከሄጉ ዓለም አቀፍ ችሎት ፊት የቀረቡበት ቀን የሰላም ኖቤል ሽልማት ከተቀበሉበት ዕለት 28ኛ ዓመት ጋርም ተገጣጥሟል። ስለ ሮሂንጋ ሙስሊሞች ሆና ክሱን ያቀረበችው ጋምቢያ የህግ ጠበቃ አንድሩ ሎወንስቲን በሮሂንጋ ሙስሊሞች ላይ ተፈጽሟል ያሉትን የዘር ማጥፋት ወንጀሎች ለችሎቱ ሲዘረዝሩ፣ አንክሷን ሱኪ በዝምታ ይከታተሉ ነበር። አንድ ምስክር እንዲህ አለ አሉ ጠበቃው። አንድ ምስክር እንዲህ አለ፤ ወታደሮች ወደ መኖሪያ ቤታችን ዘልቀው በቤቱ ያሉትን ወንድ የቤተሰቤን አባላት በሙሉ ገደሉ። መጀመሪያ በጥይት ነበር የመቷቸው። ከዚያም አንገታቸውን በስለት ቀሉ። ቤቱ በደም ተሞላ ነበር ያሉት ጋምቢያ። በተጨማሪም የዘር ማጽዳት ወንጀሉ ጉዳይ ሙሉ በሙሉ ተሰምቶ እስኪጠናቀቅ ችሎቱ ለሮሂንጋ ሙስሊሞች ልዩ ጥበቃ እንዲያዝም ጠይቃለች። የጋምቢያ ፍትህ ሚኒስትር አቡባከር ታምባዱ ናቸው ተናጋሪው። እንደ ሌሎች አገሮች ሁሉ እኛ የዓለም አቀፍ ስምምነት ፈራሚ አገር ነን እናም ይህ የሚያረጋግጠው ማንኛውም መንግሥት ወይም አገር ለፍትህ መረጋገጥ ይቆም ዘንድ የተለየ ወታደራዊ ኃይል ወይም የምጣኔ ሀብት አቅም አያስፈልገውም ነበር ያሉት ሚኒስትሩ። ይበ እንዲህ እንዳለም የችሎቱን ሂደት በመቃወም በሚያንማር የተቃውሞ ሰልፎች ሲካሄዱ በአጎራባቸዋ ባንግላዴሽ ደግሞ በስደተኞች ካምፖች ተጠለው የሚገኙ የሮሂንጋ ሙስሊሞች የችሎቱ ሂደት በመካሄድ ላይ በነበረበት ወቅት ጸሎት ሲያሰሙ ታይተዋል። ጸሎት ሲያሰሙ ነበር። ሎክማን ሀኪም በመጠለያው ከሚገኙ ስደተኞች ውስጥ አንዱ ነው። አንሷንሱኪ ሱኪ ስለ ተፈጸመው የጅምላ ፍጅት አሳምረው ያውቃሉ። ይሁን እንጂ ወታደራዊ ኃይሉ ጥቃቱን ያቆም ዘንድ የጠየቁት ነገር የለም። በመሆኑም ፍትህ እንሻለን ብሏል አንሳን ሱኪ በበኩላቸው የቀረቡትን ክሶች አስተባብለዋል። ወታደራዊ ዘመቻው ሮሂንጋዎች በጸጥታ ኃይሎች ላይ ያደርሱ ለነበረው ጥቃት ምላሽ የተደረገ የጸረ ሽብር ዘመቻ አካል ነው ሲሉም ተደምጠዋል። ዛሬን ጨምሮ በሚቀጥሉ ቀናት አሉ የሚሉትን ማስረጃዎች እንዲያቀርቡም ይጠበቃሉ። የዩናይትድ ስቴትስ የተወካዮች ምክር ቤት አባላት የሆኑት ዲሞክራቶች ፕሬዝዳንት ዶናልድ ትራምፕ ሊያስከስሳቸው የሚችል ጥፋት ፈጽመው እንደሆነ ለማጣራት ሲሉ ለሁለት ወራት ያህል ምርመራ ሲያካሄዱ መቆየታቸው የሚታወቅ ነው። ዘርፈ ብዙ የሆነ ምርመራ ካካሄዱ በኋላ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ እና ሌሎች አንጋፋ ዲሞክራቶች ሁለት ክስ ለማቅረብ ወስነዋል። ስልጣንን አለ አግባብ ተጠቅመዋል፣ የምክር ቤቱን የምርመራ ሂደት ለማሰናከል ሞክረዋል የሚሉ ክሶችን ለማቅረብ ወስነዋል። ዲሞክራቶቹ ሰፊ ይዘት ያላቸው ክሶች ከማቅረብ ይልቅ በሁለት ክሶች ላይ የወሰኑት የሪፑብሊካውያንን ክስ ለማለዘብ ሲሉ ነው ይላሉ አንዳንድ ጠበብት። በፕሬዝደንት ትራምፕ ላይ የሚካሄደው የክስ ሂደት በዲሞክራሲያዊ መንገድ የተመረጡትን ፕሬዚደንት ህገወጥ በሆነ መንገድ ከስልጣን ለማንሳት የሚደረግ ጥረት ነው በማለት ሪፑብሊካውያን ሲከራከሩ መቆየታቸው የሚታወቅ ነው። አድማጮች፣ የምሽቱ ዜናችን ሲል ያበቃ ቮይስ ኦፍ አሜሪካ አመሰግናለሁ አዳነች ለዜናው። ለአርዕስተ ዜናና ለማጠቃለያ ደግሞ ትመለሳለች አዳነች። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ12040 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 21 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በኢትዮጵያ የፈረንሳይና የጀርመን ኤምባሲዎች የሰብአዊ መብቶች ጉዳዮች ጠበቃውን አመሃ መኮንንን በጋራ ሸልመዋል። በዚህ ሂደት እኔም የደንበኞቼ የጣ ቢደርሰኝ ልጆቼ ምን ይሆናሉ የሚል ስጋት ጭንቀት ነበረ። ከዚህ ጭንቀት ጋር ተያይዘን የጤና መስተጓገሎች ነበሩ ከአንዴም ሁለቴ አቶ አማሃ መኮንን ነው የሰማችሁት። በዚህ ምሽት በዲሞክራሲ በተግባር ክፍለ ጊዜ ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኖቤል የሰላም ሽልማታቸውን ኦስሎ ኖርዌይ ተገኝተው ትናንት የተቀበሉትን ጠቅላይ ሚኒስትር አብይ አህመድን አዲስ አበባ ላይ ለመቀበል ዝግጅት እየተደረገ ነው። ጠቅላይ ሚኒስትሩ ነገ ነው አዲስ አበባ ይገባሉ የተባለው። ፀሐይ ዳምጠው ተጨማሪ አላት። ጠቅላይ ሚኒስትሩ አዲስ አበባ ላይ የጀግና አቀባበል ይደረግላቸዋል ብለዋል። የዋና ከተማይቱ አስተዳደር ቃል አቀባይ ወይዘሪት ፈበንተሾመ ዛሬ በሰጡት መግለጫ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኖርዌይ ወደ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ የጀግናና የክብር አቀባበል ለማድረግ የከተማ አስተዳደሩ ዝግጅት አድርጓል። የተለያዩ ታዋቂ ግለሰቦች፣ የመንግስት ከፍተኛ የስራ ኃላፊዎች፣ ባለሀብቶች፣ ዲፕሎማቲክ ኮሚኒቲ ጭምር ለእርሳቸው አቀባበል ለማድረግ ዝግጅት አድርጓል። ሽልማቱ ለኢትዮጵያ እንደ ሀገር ልዩ ትርጉም እንዳለውም ቃል አቀባይዋ ተናግረዋል። ይሄ ሽልማት የመላው ኢትዮጵያውያን ለሰላም ወዳድ የሀገራችን ሕዝቦች የተሰጠ ሽልማት ነው ብለን እናስባለን። እንደ ሀገር ያገኘ ነው ክብር እንደሆነም ነው የሚሰማን። ይህን ተከትሎም በተለይ እንደ ከተማ ብሎም እንደ ሀገር መልካም ነገሮችን እንድናገኝ እድል የሚፈጥርልን እንደሚሆንም ተስፋ እናደርጋለን። ምክንያቱም ይሄ በተለይ ከገጽታ ግንባታ አንፃር ከፍተኛ አስተዋጽኦ ያለው ከመሆኑ ጋር ተያይዞ ዓለም ፊቱን ወደኛ አዙሮ እንዲመለከት ከፍተኛ እድል የፈጠረ አጋጣሚ፣ የከተማችንን የቱሪዝም ፍሰት ለመጨመር፣ የኢንቨስትመንት አማራጮችን ለማግኘት ድል የሚፈጥር ይህንን ሽልማት በተለይ ለኛው ትልቅ ትርጉም ያለው እንደሆነ ይሰማናል። የአቀባበል ስነ ስርዓቱ ነገ ከማለዳ 12 ሰዓት ጀምሮ ከቦሌ ዓለም አቀፍ አውሮፕላን ማረፊያ እስከ ብሔራዊ ቤተ መንግስት እንደሚደረግና ዝግጅቱ የተደረገው በአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት እና በጠቅላይ ሚኒስትሩ ጽህፈት ቤት በጋራ መሆኑን ወይዘሪት ፈበን ገልጿል። የከተማይቱ ነዋሪዎች፣ ወጣቶች እና የማርሽ ባንዶች እንዲሁም የመከላከያ ሠራዊት አባላት ለአቀባበል ስነ ዝግጅት እያደረጉ እንደሆነ ቃል አቀባዩ ተናግረዋል። በተለይ የከተማችን ወጣቶች፣ በአዲስ አበባ እና በዙሪያ የሚገኙ ነዋሪዎችም ጭምር በራሳቸው ተነሳሽነት ጠቅላይ ሚኒስትሩን አቀባበል ለማድረግና ደስታቸውን ለመግለጽ ዝግጅት እያደረጉ መሆኑን መረጃዎች ደርሰውናል። በተለይ የታክሲ ማህበራት ጠቅላይ ሚኒስትሩ በሚገቡበት ሰዓት በተመሳሳይ ሰዓት የመኪና ጥሩምባ በማሰማት ደስታቸውን ለመግለጽና የተለያዩ ተዘጋጁ ያሉ የህብረተሰብ ክፍሎች እንዳሉ መረጃዎች አሉን። ለጠቅላይ ሚኒስትር አብይ አህመድ በሚደረገው የጀግና አቀባበል ፕሮግራም ላይ የአዲስ አበባና ዙሪያ ነዋሪዎች እንዲገኙ የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ በትዊተር ገጻቸው ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። አመሰግናለሁ ፀሐይ፣ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ፌዴራል ጠቅላይ አቃቤ ሕግ በሕገ መንግሥትና በሕገ መንግሥታዊ ሥርዓት ላይ በሚፈጸም ወንጀል የከሰሳቸው አስራ ሦስት ተጠርጣሪዎች የክስ መቃወሚያቸውን ዛሬ ለፍርድ ቤት አቅርበዋል። በደል ተፈጽሞብናል ሲሉ አቤቱታ ያሰሙ ተከሳሾችም አሉ። መለስካቸውም ዝርዝሩን ዝሩን ይዟል። ጠቅላይ አቃቢ ሕግ ሰኔ 15 ቀን 2011 ዓ ም በአዲስ አበባና ና በባህር ዳር ከተሞች የተፈጸሙ የመንግሥት ባለሥልጣናትን ግልያ ተከትሎ ሕገ መንግሥቱንና ሕገ መንግሥታዊ ሥርዓቱን በኃይል ለማፍረስ ወንጀል ፈጽመዋል በሚል ክስ የመሠረተባቸው 13 ተጠርጣሪዎች ዛሬ የመጀመሪያ ደረጃ የክስ መቃወሚያዎቻቸውን ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት አቅርበዋል። አብዛኛዎቹ የመቃወሚያ ነጥቦች የቀረበው ክስ ጥቅልና ያልተዘረዘሩ በመሆናቸው ክርክራችንን ለማቅረብ የሚያስቸግሩ ናቸው የሚሉና ተዘርዝረው እንዲቀርቡ የሚጠይቁ ናቸው። በሁለተኛ፣ በሦስተኛና በአስራ ሁለተኛ ተከሳሾች ብቻ የቀረበው መቃወሚያ ግን የማስረጃ አቀራረብን የተመለከተ ነው። ተከሳሾቹ በመቃወሚያቸው እንዳብራሩት አቃቤ ሕግ በማስረጃ ዝርዝሩ ውስጥ ከተመለከቱት መካከል የተወሰኑት ለነሱ ሊደርሷቸው አይገባም እንዳለ በመግለጽ ይህ ሕገ ወጥ ነው ብሏል። ማስረጃዎቹ ለእኛም ደርሰው ልናያቸውና ልንከራከርባቸው ይገባል ሲሉ አመልክተዋል። ከዚህ ሌላ ከተከሳሾቹ መካከል አንዳንዶቹ በደል ተፈጽሞብናል በማለት አቤት ብለዋል። ከእነዚህም መካከል አስራ ሁለተኛ ተከሳሽ አቶ ክርስቲያን ታደለ በፖሊስ ምርመራ ወቅት በእግዚብትነት የተያዙ በተለይ የኤሌክትሮኒክ መሳሪያ የሆኑ ንብረቶቻችን በመጀመሪያ ደረጃ ፍርድ ቤት እንዲመለሱልን ትእዛዝ ተሰጥቶ የነበረ ቢሆንም እስካሁን አልተመለሱልንም ብለዋል። በእነዚህ መሳሪያዎች ወንጀል የተፈጸመባቸውን ሲሉም አመልክተዋል። አቶ ክርስቲያን አክለውም የቆዳ ህመም እንዳለባቸውና በሕክምና ላይ እንደነበሩ አስታውሰው አሁን ግን ሕክምናው ስለተቋረጠ እንዲቀጥል ትእዛዝ እንዲሰጥላቸው ጠይቀዋል። በተጨማሪም መዳር 12 ቀን በፍርድ ቤቱ ትእዛዝ መሠረት ቀደም ሲል ተጠርጣሪዎቹ ከቀዩበት ማረፊያ ቤት ወደ ማረቢያ ቤት ሲወሰዱ ንብረታቸውን እንዲመለስ በመጠየቃቸው ምክንያት ድብደባ እንደተፈጸመባቸውና የተወሰዱትም በሌሊት እንደነበረ ገልጸዋል። የአንደኛ ተከሳሽ የአስራ አለቃ መሳፍን ጠበቃ በበኩላቸው ደንበኛቸው በፊት በነበሩበት ቦታ ህክምና ያገኙ እንደነበረና በአሁኑ ወቅት ግን ህክምናው ተቋርጦ አንዱ እግራቸው ሽባ ወደ መሆን ደረጃ እንደሚገኝ አስረድተው ህክምናቸው እንዲቀጥል እንዲታዘዝላቸው ጠይቀዋል። ፍርድ ቤቱ በመጨረሻም ተከሳሾቹ ህክምና እንዲያገኙ ትእዛዝ ሰጥቷል። በኤግዚቢትነት የተያዙትን ንብረቶችን በተመለከተና መጻሕፍት እንዲገቡልን በሚል ለቀረቡት ጥያቄዎች ብይን ለመስጠት እንዲሁም አቃቤ ሕግ ለቀረበው የተጠርጣሪዎች የመጀመሪያ ደረጃ የክስ መቃወሚያ መልስ እንዲሰጥ ለታኅሣሥ 21 ቀን 2012 ዓ ም ተለዋጭ ቀጠሮ ቆርጦ ተነስተዋል። ጠቅላይ አቃቢ ሕግና የአማራ ብሔራዊ ክልላዊ መንግሥት አቃቢ ሕግ በተመሳሳይ ወንጀል ከ60 በላይ በሆኑ ተጠርጣሪዎች ላይ ክስ በመሥረታቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኦሮሚያ ጠቅላይ አቃቢ ሕግ የነቀምቴ ከተማ ከንቲባ ጽሕፈት ቤት አስራ አምስት አባላትና አስራ አንድ ግብረ አበሮቻቸው ናቸው ያላቸውን ሰዎች በሙስና ወንጀል ጠርጥሮ ሀያዎቹን በቁጥጥር ስር መዋሉን አስታውቋል። ናኮር መልካ ዝርዝሩን ይዟል። የቀድሞ የነቀምቴ ከተማ ከንቲባና አሁንም በፖሊስ እስኪያዙ ድረስ የከተማው ምክትል ከንቲባና አስራ ሶስት የጽህፈት ቤታቸው አባላት በሙስና ወንጀል መጠርጠራቸውን ነው የኦሮሚያ ጠቅላይ አቃቢ ሕግ ምዕራብ ችሎት ቅርንጫፍ የገለጸው። የቅርንጫፉ አስተባባሪ አቶ ጋርሞሳ ዱጉማ እንዳሉት ሌሎች አስራ አንድ የሚሆኑ ግብረ አበሮቻቸው ላይም አቃቢ ሕግ ክስ መስርቷል። ከእነዚህ መካከልም የነቀምቴ ምክትል ከንቲባን ጨምሮ አስራ ስምንት የሚሆኑ ተጠርጣሪዎች በፖሊስ ሲያዙ ሁለቱ ዛሬ በገዛ ፈቃዳቸው እጃቸውን ለፖሊስ ሰጥተዋል። የቀድሞ ከንቲባና ሌሎችም አምስት ግለሰቦችንም ፖሊስ ለታህሳስ ሶስት ሁለት ሺ አስራ ሁለት ዓመተ ምረት ፍርድ ቤት እንዲያቀርባቸው ፍርድ ቤቱ ማዘዙን አስተባባሪው ተናግረዋል። ካላቀረበም ለምን እንዳላቀረበ ፖሊስ ማብራሪያ መስጠት ይጠበቅበታል ብለዋል አስተባባሪው። የተጠረጠሩበትንም ወንጀል አስመልክቶ ተከታዩን ብለዋል አቶ ጋርሞሳ። እነዚህ በቀን ከተማ የከንቲባ አባላት ናቸው። የከንቲባ አባላት ማለት አስራ አምስት ሰዎች የከንቲባው አባላት ሆኑት ቤቱን ሳያስፈቅዱ በገዛ ላገነጣቸው ያምን ማስወቀድ የምትገባቸውን የምክር ቤቱን አባላት አስፈቅዶ ብዙ ጠይቆ የተለያዩ ነገሮችን ለማግዛት ሳያስፈቅዱ ነው። ወደ ሶስት ሚሊዮን ሳምስ ሚሊዮን አሰራር ወይም ደግሞ የተሰጠውን ኃላፊነታቸውን በማካሄድ መንገድ ገንዘቡ ወጪ እንዲሆንና የጊዜን አካሄድ ሥነ ሥርዓቱን ሳይጠብቁ ሳያስፈቅዱ የካንድ ገዛ አድርጓል። ትራክተሮች አሉ። ያንን ትራክተሮቹ ተገዝቶ ስነቱ አንድ ትራክተር በሚገዙበት ጊዜ ይገባቢ በሆነ ወይም ደግሞ ፕርፎርማ አቋርተው አቁሮ ከሌላ ድርጅት ማለት ነው። ያን ሰስት ትራክተር ይገዛሉ። ሲመጣ ሲገባ ትራክተሩ ሳይሰራ ስራ አቆመ። ምንድን ነው ደግሞ የሚያሳየው? የከንቲባው አባላት እነዚያ አምስት ሰዎች መጀመሪያ ማስፈቀድ የሚገባቸው የከንቲባው ምክር ቤት ማስፈጠን ነበረባቸው። ስነስርቱን አካሄዱን ሳይጠብቁ ያንን የገዙ ዕቃም ጉልበት ያለው በመሆኑ በመንግስት ወይም ለህብረተሰቡ ላይ ከፍተኛ ወጪ እንዲወጣ እና እንዲበላሽ ስራ ላይ እንዳያኙ ስላደረጉ ደግሞ ኃላፊነታችን ከኃላፊነት ውጭ በራሳቸው በቃል በሰሩት ሙስና ወንጀል አንቀጽ አዋጅ ስምንተ ሰማኒ አንድ እዛ ሁለት ወንጀሉ ከተረጋገጠባቸው ሊያስቀጣቸው ይችላል የተባለውን ቅጣት እንዲገልጻሉ አቶ ጋርሞሳ አንዳንድ ግለሰቦች ተጠርጣሪዎቹ የተከሰሱበት በተጠረጠሩበት የሙስና ወንጀል ሳይሆን በፖለቲካ አመለካከታቸው ነው ብለው የሚያስወሩት ከእውነት የራቀ ነው ያሉት የምዕራብ ኦሮሚያ ችሎት አስተባባሪ፣ የግለሰቦቹ መዝገብ የታየው ሕብረተሰቡና መንግስት የሰጣቸውን ኃላፊነትና ተጠያቂነት ወደ ጎን በመተው የራሳቸውን ስልጣን መከታ በማድረግ ደንብና ሂደቱን ያልተከተለ ግዢ በማከናወናቸውና ባደረሱት ጉዳት ነው ሲሉ አብራርተዋል። በሚቀጥለው አርብ ተጠርጣሪዎቹ ፍርድ ቤት ቀርበው ለሶስተኛ ጊዜ ክሳቸውን የሚሰሙና የእምነት ክደት ቃላቸውን የሚሰጡ መሆኑንም አስተባባሪው አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ካምቦ አመሰግናለሁ ናኮር። ወደ ተከታዩ የመጽሔት ዘገባ እናልፋለን። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዋሽንግተን ዲሲ ላይ ጉብኝት እያደረጉ ናቸው። ስለ ኒውክሊየር የጦር መሳሪያ ቁጥጥር ስለ ሶሪያና ዩክሬን ጦርነቶች እንዲሁም ሞስኮ ባለፈው የዩናይትድ ስቴትስ ምርጫ ውስጥ ፈጽመዋለች ከተባለው ጣልቃ ገብነት ጋር በተያያዘም በቀጠለው ውዝግብ ዙሪያ ለመወያየት ነው። ላቭሮቭ አሜሪካ የሚገኙት ላቭሮቭ ትናንት በዋይት ሀውስ ቤተ መንግሥት ከፕሬዚደንት ዶናልድ ትራምፕ ጋርም ተገናኝተው ተነጋግረዋል። የዋይት ሀውስ ሪፖርተራችን ፓትሲ ዊዳኩስ ዋራ ተከታትለዋለች። ቆንጅታየ ዘገባውን ታቀርባለች። የሩሲያ የውጭ ጉዳይ ሚኒስትር ሴርጌ ላቭሮቭ እና የአሜሪካ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ትናንት ዋሽንግተን ላይ ስብሰባ ሲቀመጡ ከተነጋገሩባቸው ጉዳዮች መካከል የሶሪያና የዩክሬን ጦርነቶች የኒውክሊየር መሳሪያ ቁጥጥር ወዘተ ይገኙባቸዋል። የአሜሪካ የውስጥ ጉዳይም እንዲሁ የውጭ ጉዳይ ሚኒስትር ማይክ ፖምፔዮን በሀገራችን የውስጥ ጉዳይ ጣልቃ መግባትን በሚመለከት የማንቀበለው መሆኑን በግልጽ አስታውቀዋለሁ። የሩሲያ የውጭ ጉዳይ ሚኒስትር በበኩላቸው እንዲህ ብለዋል፣ እንዲሁ በግምት በዩናይትድ ስቴትስ የውስጥ ጉዳይ ጣልቃ ገብታችኋል የሚባለው መሠረተ ቢስ ነው። ሩሲያ ታስተባብለው እንጂ ታዲያ ባለፈው እንደ ኤሮፓውያን አቆጣጠር ሁለት ሺ አስራ ስድስት አመተ ምህረት በምርጫዎቹ ጣልቃ ገብታለች ሲሉ የዩናይትድ ስቴትስ የደህንነት ተቋማት ማህበረሰብ ከድምዳሜ መድረሱ የሚዘነጋ አይደለም። ይህ በዚህ እንዳለ ሩሲያ እንደ ኤሮፓውያን አቆጣጠር በ ሀያ ሀያ አንድ አመተ ምህረት የሚያበቃውን የስትራቴጂያዊ መሳሪያዎች ቅነሳ ውል ኒው ስታርት የሚባለውን ካለምንም ቅድመ ሁኔታ ለማራዘም ዝግጁ መሆኗን ፕሬዝደንት ፑቲን ባለፈው ሳምንት አስታውቀዋል። ፕሬዝደንት ትረምፕ ሌላኛውን የሁለቱ ሀገሮች ስምምነት የመካከለኛ ርቀት ተወንጫፊ ኒውክሌየር መሳሪያዎች ውል ሩሲያ አላከበረችውም ብለው ባለፈው ነሐሴ መሰረዛቸው ይታወሳል። ሞስኮ ውንጀላውን አስተባብላለች። በአትላንቲክ ካውንስል የሩሲያ ኤክስፐርት ማርክ ሲማኮቭስኪ እንዲህ ሲሉ ተናግረዋል። የላቭሮቭ ጉብኝት ዋና ዓላማ ዩናይትድ ስቴትስ የስትራቴጂያዊ መሣሪያዎች ቅነሳ ውሉን ለማራዘም ምን ያህል ፍላጎት እንዳላት ለመረዳት ብቻ አይደለም። ዩናይትድ ስቴትስ ለዩክሬን የምትሰጠውን ድጋፍ ለመገደብ ምን ያህል ፈቃደኛ እንደሆነች እሆነች ከፕሬዝደንቱ መስማት ይፈልጋሉ። ያ ሩሲያ ከዩክሬን ጋር ስለ ተኩስ አቁም በተሻለ ነጻ ሆና እንድትደራደር ይጠቅማታልና። የሩሲያና የዩክሬን ፕሬዚደንቶች የምስራቅ ዩክሬኑን የተኩስ አቁም ለማንቀሳቀስ በዚህ ሳምንት ፓሪስ ላይ ተገናኝተው ተነጋግረዋል። ፕሬዚደንት ትረምፕ በዩናይትድ ስቴትስ የተወካዮች ምክር ቤት ተቃዋሚዎቻቸው ዲሞክራቶች ከዩክሬን ጋር በተዛመደ በተከሰሱበት በአሁኑ ወቅት ነው የሩሲያ የውጭ ጉዳይ ሚኒስትር ዋሽንግተንን እየጎበኙ ያሉት። የአትላንቲክ ካውንስሉ ማርክ ሲማኮቭስኪ በዚህ መልክ ይመለከቱታል። ፕሬዚደንቱ በምክር ቤት የክስ ሂደቱ ቢቀጥልም ባይቀጥልም የዩናይትድ ስቴትስና የሩሲያን ግንኙነት በቁጥጥራቸው ስር መሆኑን እንዲቀጥልና እንዲሻሻል የሚፈልጉ መሆናቸውን ለአገር ውስጥም ለውጭ አድማጭ ለማሳየት እየሞከሩ ናቸው። የሩሲያን የውጭ ጉዳይ ሚኒስትር ያስተናገዷቸውም በቀጣይነት ከፕሬዝደንት ፑቲን ጋር ንግግር ለማመቻቸት ፈልገው ነው። ሚስተር ትራምፕ የሩሲያ የውጭ ጉዳይ ሚኒስትር ላቭሮቭን ባነጋገሩበት በዚህ ሳምንት ነው የዩናይትድ ስቴትስ የፍትህ ሚኒስቴር ተቆጣጣሪ የፌዴራሉ ምርመራ ቢሮ ኤፍቢአይ የፕሬዝደንቱ የምርጫ ዘመቻና የሩሲያን ግንኙነት አስመልክቶ ምርመራ ማካሄዱ ምክንያታዊ ነው ከሚል ድምዳሜ የደረሰው። አመሰግናለሁ ፓትሲንና ቆንጅትን ለዘገባው። ክቡራትና ክቡራን አድማጮች በዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኛላችሁ። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን። ተነጋገሩ የምሽቱ አየር ስርጭት ፕሮዲውሰር ንጉሡ ታምሬ ቴክኒሻኗ ናሽዋን ካሊነች የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያውነች ዋና አዘጋጅ ትዝታ በላቸው ለዜናው አዳነች ፍስሀዬ እኔማስ እያስተናገድኳችሁ ያለሁት ሰሎሞን አባተንን አብረናችሁ ያለ ነው አሁን ከምሽቱ ሦስት ሰዓት ከ29 ደቂቃ ሆኗል አዲስ አበባ ላይ አዳነች ዋና ዋና ዜና ታሰማናለች በዓለም ዙሪያ የታሰሩ ጋዜጠኞች ብዛት ከፍተኛ መሆኑን ሲፒጄ በሚል አጽሮት የሚታወቀው ለጋዜጠኞች መብት የቆመው ኮሚቴ ዛሬ ባወጣው የዓመታዊ ጥናት ዘገባ አመልክቷል። በዓለም ደረጃ ጋዜጠኞችን በብዛት የሚያስሩት ቻይና፣ ቱርክ፣ ሳውዲ አረቢያና ግብጽ መሆናቸውን ዘገባው ጠቁሟል። በዓለም ደረጃ ለአራት ተከታታይ ዓመታት በመቶዎች የሚቆጠሩ ጋዜጠኞች መታሰራቸው የቀጠለ መሆኑን ሲፒጄ ያወጣው ዘገባ ጠቁሟል። ሺጂንፒንግን ረጂብ ታይብ ኤርዶዋንን መሐመድ ቢን ሳልመንንና አብደልፋታህ አልሲስን የመሳሰሉት አምባገነን መሪዎች የሚነቅፍ ሚዲያን ማሳደድ ቀጥሏል፣ ይላል ዛሬ የወጣው ዘገባ። በአለም ደረጃ በእስር የሚገኙት ጋዜጠኞች ብዛት በያዝነው ዓመት ከ253 ወደ 245 ዝቅ ማለቱን ዘገባው ጠቁሟል። አንድ የፓኪስታን ጸረ ሽብር ፍርድ ቤት ከ11 ዓመታት በፊት ሙምባይ በተባለችው የህንድ ከተማ ላይ የተካሄዱትን ጥቃቶች በማቀድ በተጠረጠሩት ሐፌዝ ሰይድና በአራት ነባር ረዳቶቻቸው ላይ ክስ መስርቷል። አመሰግናለሁ አዳነች። ለሰዓቱ ዋና ዋና የዓለም ዜና ዝግጅቶቻችንን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው እየተከታተላችሁ ያላችሁት። ቪኦኤ ሆርኖፍ አፍሪካ ብላችሁ አፓችንን ብትጭኑ ዝግጅቶቻችንን በቀጥታ በቀላሉ ማዳመጥ ትችላላችሁ። አህዱ ራዲዮ 94 ነጥብ 3 እንዲሁም በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ የምንገኛለን። ተከታዩ የጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማታቸውን ከተቀበሉ በኋላ ግራንድ ሆቴል ኦስሎ ውስጥና በአካባቢውም የታየው ልማዳዊ ክንዋኔ ቢሆንም የትናንቱ ግን በተለየ ሁኔታ የደመቀ፣ ኖርዌያውያን ሳይቀሩ ለኢትዮጵያ ልዩ ትኩረት እየሰጡበት እንደነበረ ተነግሯል። እዚያው ኦስሎ ነዋሪ የሆኑ እንዲሁም በሽልማቱ ስነ ሥርዓት ላይም የተገኙ ሁለት ሰዎችን እስክንድር ፍሬው አነጋግሯል። ተከታዩን ይዞ ቀርቧል። አቶ ለማ ደስታ በኖርዌይ ክርስቲያን ካውንስል የስደትና ፍልሰት ጉዳዮች አማካሪ፣ እንዲሁም አቶ ጌታቸው በቀለ በኖርዌይ የኢትዮጵያውያን የጋራ መድረክ ሰብሳቢ፣ እንደዚሁም ጉዳያችን የተሰኘ የጡመራ መድረክ አዘጋጅ፣ በጣም ነው የማመሰግነው ስለ ጊዜያችሁ በቅድሚያ በአሜሪካ ድምጽ ሬዲዮ አድማጮች ንበታችሁ ነው ምናምን። አመሰግናለሁ እስክንድር። እንግዲህ በትናንትናው ዕለት ለጠቅላይ ሚኒስትር አቢይ አሕመድ ክብር ለመስጠት በኦስሎ ጎዳናዎች አቋርጦ እስከ ሆቴላቸው የዘለቀ ፈርት መካሄዱን ተመልክተናል። በተለያዩ የማህበራዊ ድረገጾች ጭምር የተመለከትነው ነው። ምን ነበር በትክክል የተደረገው? እነማን ናቸው የተገኙት? የተንጸባረቁት መልእክቶቹስ ምንድን ናቸው? አቶ ለማ ከርሶ ልጀምር። አመሰግናለሁ እስክንድር። ይሄ በየዓመቱ የሚደረገው የኖቤል የሰላም ሽልማት ተሸላሚዎችን ለማክበር እና እነሱ ላደረጉት አስተዋጽኦ ድጋፍ ለማሳየት የሚደረግ ዓመታዊው የሽልማት ስነ ስርዓት አካል ነው። ብዙ ሺህ ህዝብ በኦስሎ ጎዳና ላይ ተሰብስቦ በሙዚቃዎች በተለያዩ የማነቃቂያ ንግግሮች ታጅቦ ተሸላሚ ወደሚያርፍበት ሆቴል ይኬድና እዛ ጋ እሳቸው ቀርበው ሰላምታ ይሰጣሉ። ትናንት የተደረገውም ይሄ ነው። ይሄንን ያዘጋጁት የኖርዌይ የሰላም ካውንስል የሚባል አለ የሰላም ማህበር የሚባል የኦስሎ ዋና ከተማ እንዲሁም የኖርዌይ ቤተክርስቲያን ተራዶ ድርጅት እና የኖርዌይ ቤተክርስቲያን አካላት እና የተለያዩ የሰራተኞች ማህበር፣ የኢንዱስትሪ ማህበር እንደዚህ ድጋፍ ያደረጉት ሰልፍ ነው። ጠዋት ሻማ፣ ችቦ ምን ተይዞ ነው የሚካሄደው? እጅግ የደመቀ ሥነሥርዓት ነበረ፣ ተመልክተናል። አዎ የደመቀ ሥነሥርዓት ነው። ሥነሥርዓቱ እንዲህ ነው የሚከናወነው። መጀመሪያ እነዚህ አዘጋጅ ድርጅቶች ይሰባሰቡና ብዙ ሰው ማስታወቂያ ተለጥፎ በጊዜ ብዙ ሰው ወደዚህ እንዲመጣ ይጋበዛል። በዚህኛው ዙር እኔ መግቢያ ላይ ንግግር ከሚያደርጉት አንዱ እኔ ነበር። ንግግሮች ከተደረጉ በኋላ ጧፍ ይበራል። እዚህ ሀገር ለዚህ አይነት ጊዜ የሚዘጋጅ ጧፍ አይነት አለ እንደኛ በቤተ ክርስቲያን እንደሚያዘው አይነት ተለቅ ያለ ነው። እሱ ጧፍ ይበራና የተለያየ አይነት ዝማሬዎች፣ ሙዚቃዎች ህዝቡ እንደ ፈቃዱ እንዳስበ እንደፈለገ እየዘመረ ወደዚያ ወደ ሆቴሉ ይካሄዳል። በመሀል ጋዜጠኞች በቴሌቪዥን በቀጥታ ይተላለፋል። የተለያዩ ሰዎች ቃለ መጠይቅ ያደርጋሉ። እኔም እዛው ቃለ መጠይቅ አድርጌ ያለው በነበረው ዝግጅት ዋናው ሀሳቡ የዓመቱን ተሸላሚ ማክበር የዓመቱ ተሸላሚ እያደረገ ላለው ስራ ድጋፍ መግለጽ ነው። የዚህ ሰልፍ ዋናው ሀሳቡ አቶ ጌታቸው በቀለ ወደ እርስ ልምጣና እንግዲህ በየዓመቱ የሚደረግ ነው ለኖቤል ሎሬቶች ወይም ለኖቤል ተሸላሚዎች ብለዋል አቶ ለማ በማብራሪያቸው የዘንድሮ እንግዲህ ኢትዮጵያን የሚመለከት ነውና ካለፉት አመታት አንጻር ሲታይ የዘንድሮውን እንዴት ይገልጹታል? በስፍራው የተንጸባረቁ መፈክሮች መልእክቶችስ የምን ነበሩ? አመሰግናለሁ እስክንድር። እንግዲህ ቀደም ብሎ አቶ ለማ እንደገለጸው በየአመቱ የኖቤል ሽልማት በተደረገበት እለት ከምሽቱ አስራ በዚህ ሀገር አቆጣጠር አስራ ሰባት ሰአት ወይንም በኢትዮጵያ አቆጣጠር አስራ አንድ ሰአት ከምሽቱ አካባቢ እስከ ምሽቱ አንድ ሰዓት ተኩል ሁለት ሰዓት የሚዘልቅ ነው። ሰልፉ ከዚህ በፊት የነበረው ላይ እንግዲህ እኔ ከዚህ በፊት አስታውሳለሁ። ለምሳሌ የኮሎምቢያው መሪም ሽልማት የነበረ ጊዜ ከዛም በኋላ በየአመቱ ይደረጋል እና የዘንድሮው በጣም የተለየ ድባብ ፈጥሯል። ኢትዮጵያውያን ላይ በኢትዮጵያውያን ብቻ ሳይሆን በኖርዌጃን ላይ ከመጀመሪያው ከዝግጅቱ ጀምሮ በጣም ኢምፕሬስ ሆነዋል። በጣም ተደስተዋል። ዝግጅታቸው እንግዲህ ይሄ የኖቤል ሽልማት ማለት ለኖርዌይ መንግስትም ለኖርዌይ ህዝብም እንደ አንድ ናሽናል ፕሪቪሌጅ እንደ አንድ ብሄራዊ ክብር የሚታይ ነውና በጣም በጥንቃቄ ነው የሚደረገው። ድምቀቱን ራሱ ህዝቡም ይለካዋል፣ አስተያየት ይሰጣልና የዘንድሮው ከችቦ ከሚበራበት መጀመሪያ ዝግጅት የሚደረግበት አሁን አቶ ለማም እንደገለጸው ከማዕከላዊው የኖርዌይ ክፍል የአርባንት ወርጌን ይባላል። እዛ ላይ መድረክ ተሰርቶ ህዝቡ ለአንድ ለግማሽ ሰዓት ያህል ችቦውን አዘጋጅቶ እንግዲህ ይሄ ችቦ ለአንድ ሰዓት ያህል አንድ ሰዓት ተኩል የሚቆይ ነው፣ ሲበራ እጅ ላይ ማለት ነው። ሁሉም ሰው ያንን ይዞ የተወሰኑ ንግግሮች ከተደረጉ በኋላ የኢትዮጵያና የኤርትራ ሰንደቅ ዓላማ ተይዞ እስከ ግራንድ ሆቴል ክቡር ጠቅላይ ሚኒስትር አብይ እና በየዓመቱም የሚሸልመው የኖቤል ተሸላሚ የሚገኝበት መስኮት ሰገነቱ ስር ነው የሚሄደው እና ይሄ መንገድ ወደ ሀያ ደቂቃ እስከ አስራ አምስት ደቂቃ ይፈጃል። ሰው በትናንትናውም እለት የኖርዌይ ህዝብም ኢትዮጵያውያንም፣ እዚህ የሚኖሩ ከአውሮፓም ከተለያየ ቦታም የመጡ ኢትዮጵያውያን አሉ። ቁጥሩ በሺህ የሚቆጠር ህዝብ ነው የተገኘው። በጣም እየተደሰተዋል። እዛ ሰገነቱም ላይ ጠቅላይ ሚኒስትር አብይ በወጡበትም ጊዜ በጣም ትልቅ ድምቀት ነበረው እና በተለይ በዘንድሮው ሰልፍ ላይ እንግዲህ በኢትዮጵያውያን ጉዳይ ስለሆነ በርካታ ኢትዮጵያውያን ልጆቻቸውን ህጻናትም እዚህ የተወለዱ ወጣቶችም በማደጎም የመጡ እነኝ ሁሉ በጣም የተደሰቱበት ነው እና ኢትዮጵያውያን በጣም የተደሰት ነውን ያህል በእውነት እዚህ ሀገር ከመጣሁ ጀምሮ ከተመለከትኩት የኖቤል ዝግጅቶች ኖርዌጂያውያን በጣም ረክተውበታል። እዛ ዝግጅቱም ላይ ንግግር ያደረጉበት ዝግጅትም ለመታደም እድሉ ገጥሞኝ ነበር። ከንጉሳውያን ቤተሰብ ጀምሮ የኖርዌይን እንግዲህ አንድ ሀገር ላይ ስትኖር ማህበረሰቡን ከፊቱ የምታነበው ደስታና መደነቅ አለ እና እኔ እስከተረዳሁት ድረስ የኖርዌይ ሕዝብም በጣም የተሰተበትና በጣም የተማረከበት ዝግጅት ሆኖ ነው ያለፈው። ከጠቅላይ ሚኒስትሩ ንግግር ጀምሮ ይህ የችቦ ማብራቱም ስነ ስርዓት ጋዜጠኞች ሁሉ በጣም ደስተኞች ናቸው በዘንድሮ ኖቤል። እንዲያው የራስ ስለሆነ ለማጋነን አይደለም። በጣም ብዙ ነገር ማምለ ይህን ማለት ይችላለ። አቶ ለማ ወደ እርስዎ እና፣ ትናንትና የዋናው የኖቤል የሰላም ሽልማት አሰጣጥ ስነ ስርዓት ተካሂደዋል። እዚህ ሀገር ውስጥም በርካቶች በቴሌቪዥን የቀጥታ ስርጭት ተከታትለውታል። በመላው ዓለም የሚገኙ ኢትዮጵያውያንም እንደዚሁ በተከታተሉት ይገመታል። በተለይ ለእናንተ እዛው ኖርዌይ ላላችሁት ምናልባትም በአካልም ኦስሎ ማዘጋጃ ቤት አዳራሽ ተገኝታችሁ ለታደማችሁት ምን ጥሎ አለፈ? የትናንትና እውለት የትናንትና እውለት ለብዙ ጊዜ ስንናፍቅ በህይወታችን ዘመን ሊሆን ይሆን ወይ ብለን የምንመኘው በተለምዶ የኢትዮጵያ ትንሣኤ ተብሎ የሚወራው የሚነገረው፣ አንዳንዴም አንዳንዶቻችን አይንደው ዝም ብለው እኛ ለራሳችን ዝም ብለን አድናቆት ስለምናበዛ ነው እንጂ ስንል የነበረው በማይታመን መልኩ የኢትዮጵያ ትንሣኤ የተመሰከረበት የተዘከረበት መድረክ ነበረ። ሀገራችን ስሟ ከፍ ብሎ ከብሮ እንድታይ ሆነዋል። ባህላችን ከብሮ እንድታይ ሆኗል። ቀድሞም የነበረውን የገነነ ታሪክ እንደገና እንድታደስ ለዚህ ሁሉ ደግሞ ምክንያት ለሆኑት ለዶክተር አብይ ዓለም ሁሉ ክብርና ተገቢውን ክብደት በአትኩሮት እንዲያስብና እንዲያይ አድርጓል። ታሪክ የተሰራበት ቀን ነው ብዬ ነው የማስበው በበኩሌ። አቶ ጌታቸው በተመሳሳይ በተለያይ ልጠይቅዎት፣ ለእርስዎ ምን ማለት ነበር? የትናንትና ዕለት ምን የትናንትና እውነት በእውነት ኢትዮጵያ በዚህ በዘመናዊው ዓለም እንደው ላለፉት ምናልባት ለሀምሳ ስልሳ አመታት ውስጥ ካሳለፈቻቸው እና በዓለም ላይ ተጽዕኖ ከፈጠረችባቸው ቀናት ውስጥ በጣም ሊጠቀስ የሚችለው ነው። ይሄ ውድድር በተለይ ከውድድሩ መጀመሪያ ጀምሮ ከሶስት መቶ አንድ ጩኸት ውስጥ ሶስት ሁለት መቶ ሀያ ሶስት ግለሰቦች እና ሰባ ስምንት ድርጅቶች የተወዳደሩበት ነው። ከእነኝህ ሁሉን ያሸነፉት ጠቅላይ ሚኒስትር አብይ፣ በሌላ በኩል ደግሞ የኖቤል ኮሚቴ ሰብሳቢ ቤሪ ፍሬንሰን ትናንትና እንዳቀረቡት ሁላችንም ኢትዮጵያውያንን የሚለው አነጋገር ራሱ እዚህ አውሮፓ ውስጥ ላሉት ለቀኝ አክራሪዎችም ለብዙ አይነት ትርጉም አለው። ትርጉሙ የሚያልቅ አይደለም፣ በእውነት እዚህ ላይ ተነግሮ ከዛ በተለየ ግን ጠቅላይ ሚኒስትር አብይ ማሸነፋቸው በኢትዮጵያ ላይ የሚሰጠው ትልቅ አንደምታ እንዳለ የሚሰማው ጊዜ እየቆየ የሚመጣ ነው የሚመስለኝ አንደኛ በቱሪዝም ላይ በኢንቨስትመንቱ ላይ ተደማቂነት ዲፕሎማሲው ላይ በእነኝ ሁሉ ላይ ስናየው በጣም ሙሉ የሆነ አን ኦቨር ኦል የሚባለው እንደ ነጮች የሚሉት ለትናንትና ለሁለት ብቻ የሚያልፍ ሳይሆን ገና ለሚቀጥሉት አምስት አስር አመታት ወደፊትም ራሱ እየተመነዘረ የሚሄድ እንደሆነ በትክክል ይሰማኛል ደግሞም በትክክልም ነው አቶ ለማ ደስታ በኖርዌይ ክርስቲያን ካውንስል የስደትና ፍልሰት ጉዳዮች አማካሪ፣ እንደዚሁም አቶ ጌታቸው በቀለ በኖርዌይ የኢትዮጵያውያን የጋራ መድረክ ሰብሳቢ፣ እንደዚሁም ጉዳያችን የተሰኘ የጡመራ መድረክ አዘጋጅ በዚህ ውይይት ለመሳተፍ ፈቃደኛ ስለሆናችሁ ጊዜያችሁን ስለሰጣችሁን በአሜሪካ ድምፅ ሬዲዮ አድማጮችን በጣም አመሰግናለን። እናመሰግናለን እስገንበር አመሰግናለሁ እስክንድርን እንደዚሁም ተወያዮቹን፣ ክቡራትና ክቡራን፣ ዝግጅታችን ይቀጥላል። አብራችሁን ቆዩ። አሁንም ከዚሁ ከጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት ጋር የተያያዘ ርዕስ ነው የሚቀጥለው። ለመሆኑ ከኖቤል የሰላም ሽልማቱ ጋር በተያያዘ በሀገር ውስጥ ሰው ምን ያስባል? ሪፖርተሮቻችን የተለያዩ አካባቢ ያለውን ሰው እየተዘዋወሩ አነጋግረዋል። እስቲ በቅድሚያ አምቦ ላይ ናኮር መልካ፣ ደሴ ላይ መስፍን አራጌ ያሰባሰቡትን አስተያየት እንስማ። ታደሰ ቀና እባላለሁ። አምቦ ዩኒቨርሲቲ ፕሬዚዳንት ነኝ። በዚህ ለጠቅላይ ሚኒስትራችን የኖቤል ሽልማት እንግዲህ እንደ ማንኛውም ኢትዮጵያዊ አፍሪካዊ፣ እንዲሁም የዓለም ዜጋ በሰላም ላገኙት የኖቤል ሽልማት ደስታ ተሰምቶኛል። በተለይ ደግሞ እንደ ኢትዮጵያ ኖቤል ሽልማት ያገኙት የመጀመሪያ ሰው ናቸውና ትልቅ ታሪክ ነው። አፍሪካ ውስጥም ደግሞ ጥቂት ሰዎች ናቸው ይህን አቺቭ ያደረጉትና ትልቅ ነገር ነው። ከዚህ ጋር በተያያዘ ከሳቸውም ከሌላውም ሕዝብ የምንጠብቀው በሰላም የኖቤል ሽልማት አግኝተ ሰላም የሌለበትበት ሀገር ውስጥ ደግሞ አልፎ አልፎ ያው ችግር አለና ያንን ማስቀራት ላይ ተባብረን መስራት አለብን። ይሄ ለሳቸውም ለሕዝቡም ኤነርጂ የሆነው በመላው ሀገሪቷ ውስጥ ጦርነት እንዲቆም የሰላም ጥረት እንደሚያደርጉ እሳቸውም ህዝቡም እንደሚያግዛቸው ተስፋ አደርጋለሁ። ስሜ አናኒት ተስፋን እባላለሁ። ሁለተኛ ዓመት ፋርማሲ ተማሪ ነኝ። በትላንትናው በተካሄደው ጠቅላይ ሚኒስትራችን ሽልማቱ ላይ ደስተኛ ነኝ። እስከዛሬ ሲሰራ በነበረው ነገሮች ብዙ የሚያስደስቱና ጥሩ ነገሮችን አይተናል፣ አሳልፈናል። ደስ የሚል ነገር ነው ለእኛ የሆነው ማለት ነው። እውነትም ይገባቸዋል መሆንም ያለበት ነገር ነው። አንዳንድ ኮንዲሽኖች ሁኔታዎች አሉ፣ የሚታዩ ነገሮች አሉ። እሱ እሱን ስናስብ በእርግጥ ሰው ስለውን ልንፈራ እንችላለን፣ ግን ሁሉንም እግዚአብሔር ያውቃል። በእርግጥ ብንደማመጥ፣ አንዱ አንዱን ቢያከብር፣ ነገሮችን ማስተዋል በቃ እንደ አንድ ሰው ትንሽ መሆንን ማሰብ እንችላለን። እድቤ አይደለም የሰው ልጅ ነው የሚገድበው እና ፋሚ ሊገና ለሚያድጉ ልጆች ለቤት ላሉ ገና ካልወጡ ካምፓስ ላልደረሱ ተማሪዎች ቤተሰብ ትክክለኛ የሆነ ነገር ምክር መስጠት ደስ የሚል አይነት አስተሳሰብ ብናስብ ዳኖ እንዳልላ ነው። ባላለው በአምቦ ዩኒቨርሲቲ ረዳት ፕሮፌስነት ማድረግ የጋዜኝትና ኮሚኒኬሽን ማምር ነኝ። እንደ አንድ ዜጋ እንደ አንድ የኦሮሞ ተወላጅ በጣም ከፍ ያለ ደስታ ነው የሚሰማኝ። ይሄ ሽልማት የመጣው በችሮታ አይደለም። በህዝባችን ትግል ነው፣ በቄሮ ትግል ነው፣ በቀሬ ትግል ነው። ወደ ስልጣን በመጡት በጥቂት በአጭር ጊዜያት የሰሯቸው አንኳር አንኳር ጉዳዮች አለም አቀፋዊ ይዘት ያላቸው እንደ አፍሪካ ቀንድ ምን ተሰራ፣ እንደ ሀገር ምን ተሰራ፣ ይሄ ደግሞ ለአለም ፖለቲካ ምን አስተዋጽኦ ያደርጋል? ከሚሉት የተወሰኑ ጉዳዮች፣ የአለምን እይታ የሚስቡ ጉዳዮች ታይቶ ነው። ይሄ ማለት ምን ማለት ነው? በሀገራችን ውስጥ ያሉት ሮሮዎች ችግሮች የተለያዩ የፖለቲካ ፈተናዎች፣ የኢኮኖሚ ፈተናዎች፣ የማህበራዊ ፈተናዎች፣ በብሔር ብሔረሰብ መካከል ያሉ ግጭቶች ሁሉም ነገር ተፈቷል ማለት አይቻልም። እነኛ ይህንን የኖቤል ሽልማት የሰጡት አካላትም እያንዳንዷን ነገር ወደ ጓዳ ገብቶ አይቶ አይደለም፣ አይመስለኝም። እንደሱ ሊሆንም አይችልም። ነገር ግን ትላልቅ ጉዳዮችን አይቶ ይመስለኛል። እና ለዚህ ነው ተሰጣቸው። ይሄ ማለት ደግሞ የራሱ የሆነ ፈተና ይዞ ይመጣል። ለምን? ዓለም ከሳቸው ብዙ ነገር ነው የሚጠብቁ። አፍሪካ ከሳቸው ብዙ ነገር ነው የሚጠብቁ። ኢትዮጵያም ከሳቸው ብዙ ነገር ነው የሚጠብቁ። በተለይ የኦሮሞ ሕዝብ ደግሞ ከሳቸው ብዙ ብዙ ነገር ነው የሚጠብቁ። ከዚህ በተጓዳኝ ካየሁ በሀገሪቱ ውስጥ የተለያዩ የፖለቲካ ችግሮች አሉ አሁንም በፓርቱ ማዕከልም በአቶ ለማ እና ባሳቸው ማዕከልም የሚሰማ ነገር ይኖራል። ሁላችንም እንደምናውቀው የውስጥ የፖለቲካ ችግር መፈታት መቻል አለበት። የውስጥ የፖለቲካ ችግር ሲፈታ የኢትዮጵያ በብሔር ብሔረሰቦች መካከል እዛም እዚህም የሚከሰቱ ነገሮች ሲፈቱ፣ የኦሮሞ ህዝብ ጥያቄም በአግባቡ በልኩ ሲመለስ፣ የኦሮሞ ህዝብ ምሁራኑ፣ ወጣቱ፣ ሁሉም ብሔር ብሔረሰብ ለዚች ች ሀገር አንድነት በአንድ ላይ ስትሰለፍ እሳቸው የበለጠ ይሄ ሽልማት ሞራል ይሆናል ብዬ አስባለሁ። ስለዚህ የራሱን ፈተና ይዞ የሚመጣ ሽልማት ይመስለኛል። በዛ ልክ መስራት አለባቸው። ስሜ ዘናቡ ቶላ ባላሎ የአምቦ ዩኒቨርሲቲ ሶስተኛ አመት አካውንቲንግ እና ፋይናንስ ተማሪ ነኝ። ጠቅላይ ሚኒስቴራችን ዶክተር አብይ አህመድ የኖቤል ሽልማት ማግኘታቸው በጣም ደስ ብሎኛል። ግን ይህ እንደ አንድ ግለሰብ ስመለከት በጣም የሚያስጠሉ ነገሮች እየታዩ ነው። ካምፓስ ውስጥ ያለውን ነገር ስንሰማ በጣም በቃ ሰላም ያለን ሰው ሳይሆን በቃ የሆነ ፍራቻ እየተሰማን ስለሆነ ህብረተሰቡ ሆነ ጠቅላይ ሚኒስቴራችንን ጠንክሮ ይችን አገር ሰላም ማድረግ አለባቸው የሆነ ግጭት ወይ ደግሞ ቋንቋ ላይ የተመሰረተ ሃይማኖት ላይ የተመሰረተ ግጭት እንዲቆም ተክቶ መስራት አለበት ብዬ ነው የሚያምን። መርጋ ጎንፋ ይባላልና ግን እዚሁ አምቦ የአምቦ ከተማ ነው ነኝ። እጅግ በጣም ነው ደስ ያለኝ ከመጠን በላይ ምክንያቱም ለሰው ልጅ ሰላም አስፈላጊ ነው። የዚህ የጠቅላይ ሚኒስትራችን ጥረትና ድካም ደግሞ ለሰላም ነው። ለሰላም የምታገለውን ሰው ከጎኑ መቆመን ምናልባት ያልተገነዘቡ ሰዎች ካሉ እንዲያውቁ ማስረዳት፣ መምከር፣ መንገር፣ ወደ ሰላም እንዲመጡ ማድረግ የሰላም ትርጉም የገባቸው ሰዎች ማስተማር አለባቸው። ለሰላም ሁሉም ዘብ እንዲቆም እኔ መልእክቴን አስተላልፋለሁ። ታሪኩ ዞርሳ ይባላል። ማረጌ ምክትል ኮማንደር ነው። የኦሮሚያ ማሰልጠኛ ተቋም ነው የምሰራው እዚሁ አምቦ ሰንቀሌ ላይ የሚገኘው ማለት ነው። ጠቅላይ ሚኒስትራችን በዓለም ደረጃ ኖቤል ሽልማት በማግኘታቸው በጣም ትልቅ ደስታ ተሰምቶኛል። ምክንያቱም ይሄ የኖቤል ሽልማት ለግልሰው የተሰጠ ሳይሆን ለሀገር የተሰጠ አድርጌ ነው የሚያየው ከፍተኛ ደስታ ተሰምቶኛል። በሀገራችን ረዥም ጊዜ የቆየ የህብረተሰቡ ጥያቄ አንድ ላይ ተከማችቶ ነው ያለው። ይህንን ለረዥም ጊዜ የነበረን ጥያቄ በአንድ ጊዜ ወ በአንድ ሰው መመለስ አይቻልም። ስለዚህ ብቻቸውን ይመልሳሉ ማለት ሳይሆን ህብረተሰቡ ለጠቅላይ ሚኒስትሩ ከፍተኛ ድጋፍ ማድረግ ይጠበቅበታል። ከህብረተሰቡ ማለት ነው። አመሰግናለሁ። ናኮርን አምቦ ላይ፣ ደሴ ላይ ደግሞ መስፍን አራጌን። ክቡራትና ክቡራን አድማጮች ይቀጥላሉ። አስተያየቶቻችሁ ከአዳማ ሙክታር ጀማል፣ ከድሬዳዋ አዲስ ቸኮል ተከታዮቹን አስተያየቶች አሰባስበዋል። ግብጻዊው ጠቅላይ ሚኒስትር አንዋር ሳዳት በ978 ደቡብ አፍሪካውያኑ መሪዎች ኔልሰን ማንዴላና ፍሬድሪክ ዴክለርክ በ993 ላይቤሪያዊቷ ፕሬዚዳንት ኤለን ጆንሰን ሴርሊያፍ በ2011 ዓ ም በኦስሎ የኖበል ሽልማት መድረክ ከደመቁ በኋላ ተረኛው የአፍሪካ ኮከብ ሆነው በትናንቱ መድረክ ያሸበረቁት መሪ ኢትዮጵያዊ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። በርከቶች በቴሌቪዥን መስኮት በቀጥታ የተላለፈውን ፕሮግራም ተከታትለውታል። ያደር መምህር ነኝ። ሽልማቱ እጅግ በጣም አስደሳች ና ለኢትዮጵያ ሕዝብ ትልቅ ኩራትና ምንሳትን የፈጠረ ታላቅ ሽልማት ነው። በኃይሉ ጌቴ ይባላለው። በወሎ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል ባልደረባ ጠቅላይ ሚኒስትሩ ሽልማቱን በሚወስዱበት ሰዓት ኢትዮጵያን አስመልክቶ መድረክ መሪዋ ስትናገረ የነበረው ይሄም ፕሮግራሙን በዓለም ዙሪያ የሚገኙ ብዙ ሰዎች ስለሚከታተሉት ኢትዮጵያን ለውጭ ሀገር ሰዎች ያስታውቃል የሚል እምነት አለ። መድረኩ የኢትዮጵያን ገናናነት የመሰከረ የታሪክና የባህል ማንነት እያጎላ ነው ሲ እንደሚያገኙ ይገልጹታል። የወልዲያው ዩኒቨርሲቲ ምሁር አቶ ተስፋዬ እንደ ታሪክ አስተማሪም ሆነን ስናየው በዛ መድረክ ላይ የተነሳው ነገር የኢትዮጵያ ምን ያክል ሰው ዘር መገኛ መሆኑን ያንጸባረቀችበት ና እንደውም ከኛም አልፈው እነሱ ራሱ የእኛን የሰው ልጅ መገኛነትን ሁሉ ያንጸባረቁበት። ጠቅላይ ሚኒስትሩ የሚያገኙት የኖቤል ሽልማት የሳቸውን ብቻ ሳይሆን የኢትዮጵያ ሕዝብ እያንዳንዱ በተለይ በሰላም ግንባታው ዘርፍ ትልቅ አስተዋጽኦ ሊኖረው እንደሚገባና ያለውን ግጭትም ከመፍታት አንጻር ትልቅ ሚና ይኖረዋል ብዬ አስባለሁ። ኤርማያስ መለስ እባላለሁ። በባቲ ጠቅላላ ሆስፒታል ውስጥ ላቦራቶሪ ቴክኖሎጂስት ነኝ። ሙሉም ፕሮግራም ተከታትዮ ሆነ ለማንኛውም ኢትዮጵያዊ ብሎም እንደ ማንኛውም አፍሪካዊ ደስ ይለል መሸለሙ ደስ ብሎኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኖብል ፕራይዝ ታጭተው አሸናፊ ሲሆኑ ያደረጓቸውን የፖለቲካ ስራዎች ሰምተናል። በነዛ ስራዎቹ እኔም ምስማማለሁ። በወሎ ዩኒቨርሲቲ የታሪክ ትምህርት ክፍል መምህሩ አቶ ባህይሎ ሽልማቱ ለጠቅላይ ሚኒስትሩ ተጨማሪ የቤት ስራ የሰጠ ነው ይላሉ። ጠቅላይ ሚኒስትር አብይ አህመድ ይሄንን ማቅማት እንዲያገኙ ያስቻላቸው ነገር በስልጣን እንዲያዙ በመጀመሪያዎቹ ወራቶች የወሰዱት በጎ እርምጃ ነው። ሆኖም ግን ከቅርብ ጊዜ ጀምሮ በሀገሪቱ የተለያዩ አካባቢዎች ብዙ ግጭቶች እየተቀሰቀሱ ይገኛል። በዚህም ብዙ ንጹሐን ኢትዮጵያውያኖች ሰለባ ሆነዋል። የዚህ ግጭት መነሻ ምክንያት በሀገሪቱ ባለፉት ሰላሳ ዓመት ሲተረክ የነበረው የሀሰት የታሪክ ትርክት ነው ማለት ነው። ስለዚህ ጠቅላይ ሚኒስትሩ ይህንን ሽልማት ሲወስዱ ሌላም የቤት ስራ አብሮ ነው የተሰጣቸው በህዝብ ዘንድ ልዩነቶችን በማስፋት ግጭት ለመቀስቀስ የሚሰሩ የፖለቲካ ድርጅቶችና ግለሰቦች አሉ። በእነዚህ ላይ ህጋዊ እርምጃ መውሰድ ያስፈልጋል። ሁለተኛ ደግሞ ለግጭቶቹ መነሻ ምክንያት የሆነው አንደኛው የተዛባይ ታሪክ ትርክት እስከሆነ ድረስ ኢትዮጵያውያኖች ስለ ትክክለኛው ታሪካቸው ተቋሞች ተቋቁመው ወይም ደግሞ ስለ ታሪካቸው የሚያውቁበት የተሻለ መንገድ መፈጠር ያስፈልጋል። ሽልማቱ የጠቅላይ ሚኒስተሩ ብቻ ሳይሆን እንደ ዜጋ የኔም ነው። የሁሉም ኢትዮጵያ ውስጥ የሚኖር ዜጋ ሁሉ ነው። ከዚህ አንጻር ካየ ነው ሰውየው ዛ ወክሎ የቀረቡት እሳቸውን ብቻ ሳይሆን እያንዳንዱን ኢትዮጵያዊ ዜጋ በዛ መድረክ ላይ ያሳዩና ያንጸባረቁ ነው ብዬ ነው የማስበው። ሽልማቱ በተሰማሩበት መስክ የተሻለ ስራ እንዲሰሩ መነቃቃትን ፈጥሮላቸዋል። እንዳቶ ተስፋዬ እኛ ኢትዮጵያኖች እጅግ በጣም የሚያኮራ ታሪክ ያለን ሕዝቦች ስለሆን ይህን አኩሪ ታሪካችንን በተለይ ተማሪው ዘንድ ሰርጾ እንዲገባና ተማሪው ከእንደዚህ አይነት አላስፈላጊ ትርክት ወጥቶ በማንነቱ የሚኮራና ለሀገር ግንባታና እርገት የሚተጋ ትውልድ ለመፍጠር እንደ አስተማሪ የበኩሌን ድርሻ ለመወጣት ተስፋ አደርጋለሁ። የተፈጠረውን ተስፋ በዘላቂ መሰረት ላይ ለማቆም ይበጃል የሚሉትን ደግሞ የላብራ አቶ ባለሙያው አቶ ኤርሚያስ እንዲህ ይገልጹታል። ጽንፈኛ አክቲቪስቶችና ፖለቲከኞች እነሱን በኢትዮጵያ ሕዝብ አጠቃላይ አንድነትን የሚፈልግ አንድነትን የሚሻ ኢትዮጵያ ሕዝብ ሊታገላቸው ይገባል ብዬ አምናለሁ። ካልሆነ ግን ከጎረቤት ሩዋንዳ እነ ሱዳን ጋር እያየን ያለውን የእርስ በርስ እልቂት አሁንም የማይቀር ነው ብዬ አስባለሁ። አንዳንድ ጸሐፍት በማህበራዊ ድረገጾች ሽልማቱን የሚያንቋሽሹ መልእክቶች ማውጣታቸው ተገቢ አለመሆኑን አቶ ተስፋዬ ይናገራሉ። በምስሉ ላይ በተደረገው የኖቤል ሽልማት ላይ ጠቅላይ ሚኒስትሩ የተገኙት ብሔርን ወክለው ወይም ፖለቲካ ፓርቲ ወክለ አይደለም። በተለይ እነዚህ አክራሪ የብሔር ፖለቲከኞች የማንቋሸሽ እና የጠቅላይ ሚኒስተሩን ሽልማት ወደ ጎን የማድረግ ነገሮች ይስተዋላል። ጥያቄም ካላቸው ጠቅላይ ሚኒስተሩ ያልሰሩትን ስራ እንዲሰሩ ማበረታት እንጂ እዚህ ላይ ሽልማቱ የሀገር እንጂ የግለሰብ አለመሆኑ አውቀው ለሀገሪቱ ያመጡትን ሽልማት እውቅና መስጠቱ ተገቢ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ። ሪፖርተሮቻችንም፣ አስተያየቶቻችንም ያካፈሉ ተመልካቾቻችን፣ አድማጮቻችን፣ ክቡራትና ክቡራን አድማጮች ይቀጥላል። ይሄ የህዝብ አስተያየት መድረክ በነገው ምሽት ደግሞ የአዳማ የድሬዳዋና ከሌሎችም አካባቢ የተሰባሰቡ አስተያየቶችን እንዲሁም ከማኅበራዊ መገናኛና በዌብሳይታችንም ያካፈላችሁን አስተያየቶች ተጠናቅረው ይቀርባሉ። ወደ ተከታዩ ዝግጅት እንለፍ። ዴሞክራሲ በተግባር በኢትዮጵያ የፈረንሳይና የጀርመን ኤምባሲዎች ለሰብአዊ መብቶች ጉዳዮች ጥብቅና በመቆም የሚታወቁትን አቶ አማሃ መኮንንን በጋራ ሸልመዋል። ሽልማቱ ጠበቆች ብዙ ጊዜ በማይመርጡት በዚህ ዘርፍ ውስጥ እንዲንቀሳቀሱ መነቃቃትን ይፈጥራል ሲሉ ከመቶ በላይ የፖለቲካና የህሊና እስረኞችን እየወከሉ ችሎት በመቆም የሚታወቁት አቶ አማሃ መኮንን ለአሜሪካ ድምፅ ተናግረዋል። ፍራንኮ ጀርመን ተብሎ የሚጠራው ይህ ሽልማት በዓለም ዙሪያ ለአስራ አምስት ሰዎች የሚሰጥ ሲሆን አቶ አማሃ መኮንን ከኢትዮጵያ ብቸኛው ሆነዋል። በዚህ ዓመት ሽልማቱ ለአቶ አማሃ መኮንን የተሰጠው የራሳቸውን ሕይወትና ደህንነት ለአደጋ አጋልጠው ለጋዜጠኞችና ለለውጥ አራማጆች ሳይቀር ቆመው ስለተሟገቱ መሆኑን በኢትዮጵያ የጀርመን አምባሳደር ብሪታ ዋግነር በትዊተር ገጻቸው ጽፈዋል። ከአቶ አመሃ መኮንን ጋር ሀብታሙ ስዩም ቆይታ አድርጎ ነበር፣ ይዟቸው ቀርቧል። ሽልማቱ ምን ስሜት ፈጠረብዎ? የመጀመሪያው ጥያቄ ነበር። የዓይንና መንፈስ መስህቦች መናገሻ የሆነችው ኢትዮጵያን ለመጎብኘት በየዓመቱ በመቶ ሺዎች የሚቆጠሩ ሀገር ጎብኚዎች ከመላው ዓለም ተማሉ። ከእነሱ የሚገኘው ገቢ የሀገሪቱን ምጣኔ ሀብት እየደገፈ ይገኛል። በጂዲፒ ወይም የሀገር ውስጥ ምርት ምጣኔ ወደ አምስት ፐርሰንት አካባቢ የሚሆን ኮንትሪቢሽን አለው ቱሪዝም በናሽናል ኢኮኖሚው በእኛ ሀገር ደረጃ ከሁለት እስከ አራት ፐርሰንት የሚሆን የስራ እድል ይፈጥራል። አጠቃላይ ካለው በሀገር አቀፍ ደረጃ ማለት ነው። በአገልግሎት ዘርፉ ላይ ያለውን አስተዋጽኦ ካየን፣ ያው ቱሪዝም እንደምታውቀው ቴሪሻሪ ኢኮኖሚ ነው፣ የሰርቪስ ሴክተር ነው። ስለዚህ ከአገልግሎት ዘርፍ ውስጥ ወደ ሰላሳ ፐርሰንት የሚሆነው ኤክስፖርት ከቱሪዝም ነው። ይህም በረከቱን የተረዳች የምትመስለው ኢትዮጵያ ተጠሪነቱ ለጠቅላይ ሚኒስትሩ የሆነ ቱሪዝም ኢትዮጵያ የተሰኘ የቱሪዝሙን ዘርፍ በልዩ ሁኔታ የሚከታተል ተቋም መስርታለች። ቀደም ብለን የሰማናቸው የቱሪዝም ኢትዮጵያ ኃላፊ የሆኑትን አቶ ስለሺ ግርማ ነው። ተቋማቸው አሁን ላይ ደግሞ የጎብኚዎችን ብዛት ለመጨመር አዳዲስ ስልቶችን ወጥነዋል ሁለት ስትራቴጂዎች ናቸው በተቋሙ ከወርልድ ባንክ ጋር እና ከተለያዩ አጋር ድርጅቶች ጋር በመተባበር ክራፍት የተደረጉት እዚህ የስቶፕ ኦቨር ቱሪዝም የምንለው በዋናነት በኢትዮጵያ ሀገራችን ያው እንደሚታወቀው ጂኦግራፊካሊ ለአውሮፓም ወደ ታች ወደ ደቡብ አፍሪካም ላሉ ሀገሮች አማካይ ቦታ ወይም ፕሮክሲሜት ነች በዚህ ምክንያት በርካታ አፍሪካውያን በርካታ አውሮፓውያን እና ሌሎች የኤዥያን ሀገሮችንም ጨምሮ በቦሌ ዓለም አቀፍ ኤርፖርት በኩል ያልፋሉ። ግምት ከአስር ሚሊዮን በላይ የሚሆኑ ተጓዦች ናቸው የሚያልፉት ከነዚህ ሁሉ ተጓዦች የኢትዮጵያ እንዲጎበኙ ማድረግ የቻለው ከአንድ ሚሊዮን በታች ነው ያሉትን ቱሪስቶች ነው። ስለዚህ በዚህ ምክንያት እነዚህም የተወሰኑትን ሰዎች ሀገራችን በማስተዋወቅ የተለያዩ ፕሮዳክቶችን ፓኬጅ በመስራት ሰው እንዲጎበኙ ማድረግ ይቻላል። የተወሰነ ቆይታ እንዲኖራቸው ሌይ ኦቨር ወይም ስቶፕ ኦቨር እንዲኖራቸው ማድረግ ይቻላል ብለን ነው የተነሳ ነው። በዚህ ምክንያት ይሄን የስቶፕ ኦቨር ስትራቴጂ ነው የቀረጽነው። በዚህ ሰክሰስፉል የሆኑ እንደ ሲንጋፖር እና አይስላንድ የተባሉ አገሮች። ተሞክሮ ወስደናል ማለት ነው ሁለተኛው ስልት ወይንም ስትራቴጂ ኢትዮጵያ በየቀኑ የተለያዩ ዓለም አቀፍ ስብሰባዎችና ጉባኤዎችን የምታስተናግድ መሆኗን ታሳቢ ያደረገ ነው የሁለተኛው ስትራቴጂ የማይስ ቱሪዝም ስትራቴጂ ነው የሚባለው ማይስ አብርቬሽን ነው ሚቲንግ ኢንሴንቲቭ ኮንቬንሽን ኤግዚቢሽን የሚለውን የእንግሊዝኛ ተርሚኖሎጂ ይዞ ነው በእኛ ሀገር ቋንቋ የኩነት ልንለው እንችላለን የኩነት ቱሪዝም የሚባለው አይነት ነው ይሄ ደግሞ ሀገራችን በአብዛኞቹ ዓለም የሚገኘውን የኮንፈረንስ ቱሪዝም ወይም የማይስ ቱሪዝም ተጠቃሚ ባለመሆኗ ነገር ግን ከፖቴንሻል ወይም ከአቅም አንጻር ካየነው ኢትዮጵያ ውስጥ በርካታ የአፍሪካ ሕብረት መቀመጫ መሆኗን ጨምሮ በርካታ ፍላጎቶች ይኖራሉ ስብሰባዎች አዲስ አበባ ላይ እንዲካሄዱ። ስለዚህ እነዚህ ስብሰባዎች በተለያዩ ዓለማት በተለይ አሁን ወደ ደቡብ አፍሪካ ከሄድን ወደ ኬፕ ታውን አካባቢ ይበዛሉ። በምስራቅ አፍሪካ አካባቢ ደግሞ ወደ ሩዋንዳ ኪጋሌ አካባቢ ይበዛሉ። እነዚህ ሀገሮች የማይስ ቱሪዝም የሚለውን ሀሳብ ተረድተው ስትራቴጂ ነድፈው የቢድ የጨረታ ዶክመንት አዘጋጅተው የተለያዩ ስብሰባ አዘጋጅ ወይም ኮንፈረንስ ኦርጋናይዘር ስን አፕሮች በማድረግ በተለያዩ ቦታዎች የሚካሄዱ ኤቨንቶች ላይ በመሳተፍ ስብሰባዎችን ወደ ሀገራቸው እንዲመጡ ማድረግ ችለዋል። ስለዚህ እኛም ወደኛ ሀገር ስብሰባ እንዲመጣልን። በዚህ ጊዜ ለስብሰባ የሚመጡ ተሳታፊዎች አካባቢያችን ይጎበኛሉ፣ የተለያዩ የሆቴል አገልግሎቶችን ይጠቀማሉ። በዚህ በዚህ ትራንስፖርት መሰል በሆኑ አገልግሎቶች ይጠቀማሉ። ከነዚህ ሁሉ ገቢ ማግኘት እንችላለን፣ የስራ እድል መፍጠር እንችላለን የሚል ነው። ስለዚህ የስቶፕ ኦቨር እና የማይስ የምንላቸው መሰረታዊ ሀሳባቸው እዚህ አካባቢ ላይ ነው። የታህሳስና ጥር ወራት ኢትዮጵያን ለመጎብኘት የሚመጡ ጎብኚዎች ቁጥር የሚያሻቅብባቸው ናቸው። ሆኖም በሀገሪቱ በተለያዩ አካባቢዎች የሚፈጠሩ ግጭቶችና የሰላም እጦት የጎብኚዎችን ወደ ኢትዮጵያ የማቅናት ፍላጎት እንዳያቀዘቅዘው ስጋት መፍጠሩ አልቀረም። የቱሪዝም ኢትዮጵያ ኃላፊ አቶ ስለሺ ግርማ ከዚህ ቁልፍ ወቅት የሚገኘውን ጥቅም ላለማጣት እየተደረጉ ያሉ ጥረቶችን ያስረዳሉ። ካለው የሴኪሪቲ ካውሽንና ስጋት አንጻር ከባህልና ቱሪዝም ሚኒስቴር ጋር በመሆን የፌዴራል ፖሊስ ጋር የጀመርናቸው ኮሚኒኬሽኖች አሉ። የቱሪስት ሴፍቲ አት ሊስት በእነዚህ በፒክ ሲዝን ወቅት ቱሪስቶች ምንም አይነት ስጋት ችግር እንዳይደርስባቸው ጥንቃቄ ለማድረግ እንዲያስችል ከፌዴራል ፖሊስ ጋር የምንሰራቸው ስራዎች አሉ። በተጨማሪ በቱሪዝም ኢትዮጵያ በኩል የምናቋቁመው ኮል ሴንተር በአብዛኞቹ ኤምባሲዎች ዌብሳይት ላይ የሚገኝ ነው የሚሆነው አብዛኞቹን አምባሳደሮች ደግሞ አሁን እያገኘ ናቸውም ስለሆነ እነዚህ አምባሳደሮች በሚጽፉት ደይ ቱ ደይ በሚጽፉት የትራቭል አድቫይስ ላይ ኢትዮጵያ ለቱሪስቶች አሁንም ሴፍ ደስትኔሽን እንደሆነች በሚመጡበት ጊዜ እነዚህም ክብረ በዓላቶች፣ በአግባቡ ጎብኝተው በሰላም መመለስ የሚችሉበት ሁኔታ እንዳለ ክቡራትና ክቡራን አድማጮች የአቶ አማሃ መኮንን ሽልማት ዘገባ በነገው ምሽት ይቀርባል። ለተፈጠረው የድምፅ መምታታት ይቅርታ እንጠይቃለን። ዝግጅታችን በዚሁ ተጠናቋል። የትግረኛ ዝግጅት ይቀርባል። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ